አሜሪካ በካናዳ እና ሜክሲኮ ላይ የ25 በመቶ ታሪፍ ለመጫን መወሰናና ሁለቱ ሀገራትም በምላሹ ተመሳሳይ እርምጃ እንደሚወስዱ ማስታወቃቸው እንዲሁም ቀድሞውንም በቻይና ላይ ተጭኖ የነበረው አስር በመቶ ታሪፍ ተጨምሮ በዓለም የንግድ ጦርነትና ኢኮኖሚ ቀውስ ይከሰታል የሚል ከፍተኛ ስጋት አሳድሮ ነበር። ፕሬዝደንት ትራምፕ አዲሱ ደንብ ተግባራዊ ከመሆኑ አንድ ቀን ቀደም ብሎ ከካናዳ እና ከሜክሲኮ መሪዎች ጋር መነጋገራቸውን ተከትሎ ነገሮች ወደ ነበሩበት የተመለሱ መስለዋል። ትረምፕ ከመሪዎቹ ጋር ከተነጋገሩ በኋላ ሁኔታዎችን ለማጤን ተጨማሪ 30 ቀናት እንደሚወስዱ አስታውቀዋል። ካናዳን በተመለከተ በሰሜኑ የአሜሪካ ድንበር ላይ ቁጥጥር ለማድረግ መስማማቷን፣ በአሜሪካ የበርካቶችን ህይወት በመቅጠፍ ላይ ያለውና ፈንትነል የተሰኘው ሱስ አስያዥ መድኃኒት በሕገ ወጥ መንገድ የሚገባብበትን ሁኔታ ለማስቆም፣ ለዚህም 1.3 ቢሊዮን ዶላር በመመደብ እንደሚንቀሳቀሱ የካናዳው ጠቅላይ ሚኒስትር ጃስቲን ትሩዶ መስማማታቸውን ትረምፕ አስታውቀዋል። በአዲስ ሄሊኮፕተሮች ቴክኖሎጂ እና የሰው ኃይል በመታገዝ እና ከአሜሪካ ጋር በመተባበር የፈንትነል ዝውውርን ለመግታት እንደሚሰሩም ተስማምተዋል። አስር ሺህ የሚሆን የሰው ኃይል እንደምታሰማራ እና የፈንትነል ጉዳይ አማካሪ በመሾም ለ24 ሰዓታት ድንበሩን እንደምትቆጣጠር እንዲሁም የአደንዛዥ እፅ አዘዋዋሪዎችን በሽብርተኝነት እንደምትፈርጅ ካናዳ ተስማምታለች ተብሏል። በተመሳሳይም ከሜክሲኮ ፕሬዚደንት ክላውዲያ ሼንቦም ጋር በተደረገው ውይይት አስር ሺህ ወታደሮችን በድንበር ላይ ለማሰማራት ፕሬዚዳንቷ መስማማታቸውን እነዚህም ወታደሮች የፈንትነልና የሕገ ወጥ ፍልሰተኞችን ዝውር ለመቆጣጠር እንደሚሰሩ ትረምፕ አመልክተዋል። በውይይቶቹም በካናዳና ሜክሲኮ ላይ ሊጣል የነበረው 25 በመቶ ታሪፍ እንዲሁም አገራቱ በአጸፋው በአሜሪካ ላይ ሊጥሉት የነበረው ተመሳሳይ የታሪፍ መጠን ለጊዜው ለ30 ቀናት ያህል እንዲቆም ስምምነት ላይ ተደርሷል። ከቻይና ጋር የሚታየው የንግድና የታሪፍ ውዝግብ ግን እንደቀጠለ ነው። ቻይና ለፕሬዚደንት ትራምፕ የታሪፍ እርምጃ አጸፋ ሰጥታለች። ይህም ከአሜሪካ በሚገቡ በርካታ ሸቀጦች ላይ የሚጣል ሲሆን በተለይም በተፈጥሮ ጋዝ ውጤቶች ላይ 15 በመቶ፣ በድፍድፍ ነዳጅ ላይ ደግሞ 10 በመቶ ታሪፍ እንደምትጭን አስታውቃለች። አዲሱ የታሪፍ እርምጃም ከመጪው ሰኞ ጀምሮ ተግባራዊ እንደሚሆን ቻይና አስታውቃለች። የአሜሪካ የታሪፍ ጭማሪ የዓለም ንግድ ድርጅት ደንቦችን የጣሰ እንደሆነ ያስታወቀችው ቻይና በአሜሪካ የሚታዩ የኢኮኖሚ ችግሮችን ለመፍታት የማይጠቅም ብቻ ሳይሆን በሁለቱ አገራት መካከል ያለውን የኢኮኖሚና የንግድ ትብብር የሚጎዳ እንደሆነ ገልጻለች። በተጨማሪም የአሜሪካንን የታሪፍ ጭማሪ በተመለከተ በዓለም የንግድ ድርጅት መድረክ ላይ እንደምትሞግት ቻይና አስታውቃለች። ትራምፕ ከቻይናው ፕሬዝደንት ሺጂንፒንግ ጋር በቅርቡ እንደሚነጋገሩ አስታውቀዋል። ለመሆኑ ይህ የታሪፍ ወይም የንግድ ውዝግብ ተፈጻሚ ቢሆን ወይም ወደፊት ተፈጻሚ የሚሆን ከሆነ በዓለም የኢኮኖሚና የንግድ ግንኙነት ላይ የሚያስከትለው ዳፋ ምን ይሆን ስንል በማክማስተር ዩኒቨርሲቲ የአስተዳደር መምህር እንዲሁም በብሩኪንግስ ተቋም የዓለም ኢኮኖሚና ልማት ተመራማሪ የሆኑትን ዶክተር አዲሱ ላሽተውን አግኝተን ጠይቀናል። ዓለም አቀፍ ንግድ ዙሪያ እንደዚህ አይነት ያልተጠበቁ ነገሮች ሲከሰቱ የንግድ መዛባት ያስከትላሉ። ያለመረጋጋት ይመጣል። ያ ለቢዝነስ ጥሩ አይደለም። ምክንያቱም ብዙ ቢዝነሶች፣ ካምፓኒዎች ኢንቨስት በሚያደርጉበት ጊዜ ለረጅም ጊዜ አስቀድመው ፕላን ማድረግ ይፈልጋሉ እና ያለ ማድረግ የሚሸጡት ዕቃ ወይም የሚገዙት ዕቃ ዋጋ ምን ያህል እንደሆነ አስቀድመው መወስን ይኖርባቸዋል እና እንደዚህ አይነት ድንገተኛ የሆነ የሀያ አምስት ፐርሰንት ጭማሪ በጣም ትልቅ ነገር ነው። ሙሉ በሙሉ ያንን ኮስት እነዚህ ካምፓኒዎች አብዞርብ ቢያደርጉት ራሳቸው ቢሸከሙት ዋው ክፍያውን ከገበያ ሊያስወጣቸው ይችላል። እና እንደዚህ አይነት ነገሮች ያለመረጋጋትን ለማስቀረት ብሎ ነው እንደ ወልድ ትሬድ ኦርጋናይዜሽን ዓለም አቀፍ የንግድ ድርጅት እና ሌሎችም ተቋማት ሁለትዮሽ ወይም ሶስትዮሽ ወይም ወይም መልቲላተራል የሆኑ የንግድ ስምምነቶችን የሚያራምዱት እና አሜሪካ ራሷ ከሜክሲኮና ከካናዳ ጋር በሁለት ሺ ሀያ በፕሬዚደንት ትረምፕ ጊዜ ዩኤስ ሜክሲኮ ካናዳ ትሬድ አግሪመንት የሚል ስምምነት አላት። የዛ ስምምነት ዓላማ እንደዚህ አይነት አለመረጋጋቶችን ለመቀነስ ዓለም አቀፉን ወይም የሪጅናል ንግድ ስርአቱን የተረጋጋና ፕሬዲክተብል ለማድረግ ያለሙ ናቸው እና የፕሬዚደንት ትረምፕ እርምጃ እርምጃ እነዚህን ነገሮች የሚያዛባ ነው ብዬ ነው ማስበው። የታሪፍ ጭማሪውን በስተመጨረሻ የሚሸከመው ቀድሞውንም መሰረታዊ የዕለት ምግብ ሸቀጦችን ለመግዛት ያዳገተውና በየትኛውም ሀገር የሚገኝ ሸማቹ ማህበረሰብ እና ቤተሰብ እንደሆነ የኢኮኖሚ ተንታኞች ይስማማሉ። የኢኮኖሚ ባለሙያው ዶክተር አዲሱም በዚህ ላይ የሚሉት አለ። አዎ፣ እንደ ጠቀስከው የዋጋ ንረት ትልቅ ጉዳይ ነው። ከኮቪድ በኋላ የሰፕላይ ቼን ችግር ነበረ። በዛ ምክንያት የብዙ ነገሮች ዋጋ በጣም ስለጨመረ ብዙ ያደጉ ሀገራት ታዳጊ ሀገራትን ጨምሮ የዋጋ ንረቱን ለማረጋጋት ትግል ላይ ነበሩ እና ይሄ የማይፈልጉ አይነት ፖሊሲዎችን ሁሉ ጨምሮ እስከ ማራመድ ደርሷል። ለምሳሌ እንደምታውቀው የፌድ የአሜሪካ ፌድ የኢንትረስት ሬቱን ከፍ ለማድረግ ተገዶ ነበር። የኛ ዋና አላማው ገበያውን ለማቀዝቀዝ እና የዋጋ ውድነቱ እንዲቀንስ ለማድረግ ነው እና አሁን ያ ችግር በተወሰነ ደረጃ ተቀርፏል። ፌድ ኢንትረስቱን ከፍ በማድረግ ገበያውን በማቀዝቀዝ የዋጋ ውድነቱን ለማረጋጋት ችሏል። ነገር ግን አሁን የተደረጉት ፕሬዚደንት ትረምፕ የጫናቸው ተጨማሪ ታሪፎች ያንን የሚሸረሽሩ አይነት አስተዋጽኦ ነው የሚኖራቸው። የቀነሰ የነበረው ዋጋ ተመልሶ ይጨምራል። እነዚህ ካምፓኒዎች ሀያ አምስት ፐርሰንት ፕሬዚደንት ትረምፕ ክፈሉ ሲላቸው ወደ ሀገር ውስጥ ከሚያስገባቸው እቃዎች ላይ ምናልባት አምስት ፐርሰንቱን ነው ራሳቸው የሚከፍሉት። ሌላኛውን ሀያ ፐርሰንት ወደ ተጠቃሚው ነው የሚያዞሩት እና ያ በሚሆንበት ጊዜ ተጠቃሚው እቃዎቹን በውድ ዋጋ ለመግዛት ይገደዳል። ያ ደግሞ ብዙ ሰው ከጆዳ አፍ ነው የሚኖረው። ፋሚሊዎች በዋጋ ጭማሪው በብዙ መልኩ ተጎድተዋል። ያንን የሚያባብስ ሆነ ነው የሚገኘው። ይሄ አሜሪካ ላይ ብቻ የተወሰነ አይደለም። ካናዳም፣ በተለይ ደግሞ ካናዳና ሜክሲኮ ሁለቱም አሜሪካ ላይ በጣም ዲፔንደንት የሆኑ ናቸው። ይህንን የትሬድ ይህንን ታሪፍ ተከትሎ ሁለቱም ሀገሮች አጸፋ ምላሽ እንሰጣለን ብለዋል። ያ ታሪፍ ካናዳ እና ሜክሲኮ ውስጥ ለሚኖሩ ኢኮኖሚያቸውን ከአሜሪካ ካሉት ኮንሱመሮች እንዲሁም የባሰ ቦታ ላይ ላሉ አሜሪካ ካናዳውያንና ሜክሲካውያን እጅግ የሚጎዳ ይሆናል እና ውጤቱ እንደምታውቀው የአሜሪካን ብቻ ሳይሆን የካናዳና የሜክሲኮን አምራቾችንም፣ ተመጋቢዎችን፣ ተጠቃሚዎችንም የሚጎዳ ነው። የትረምፕ አስተዳደር በካናዳ ቻይናና ሜክሲኮ ላይ ለምን ታሪፍ መጣል አስፈላጊ እንደሆነ ክርክሩን ማቅረብ ቀጥሏል። ሀገራቱ ከፍተኛ ሱስ አስያዥ መድኃኒት ፈንትነል እና ሕገወጥ ፍልሰተኞችን ወደ አሜሪካ ከመግባት አለመግታታቸው ለታሪፍ ጭማሪው ምክንያት እንደሆነ የትረምፕ አስተዳደር ያስረዳል። የሀገር ውስጥ ደህንነት ሚኒስትሯ ክሪስቲ ኖእም ጉዳዩን በተመለከተ ባሳለፍነው ሳምንት መጨረሻ በኤንቢሲ ቴሌቪዥን ፕሮግራም ላይ ቀርበው የአስተዳደራቸውን አቋም ገልጸዋል። These countries have an opportunity to get on board with the President of the United States and to partner with us. እነዚህ ሀገራት ሕገወጥ ፍልሰትን ለማስቆምና በሀገራችን በሕገወጥ መንገድ የገቡ ዜጎቻቸውን ለመውሰድ ከአሜሪካ ፕሬዝዳንት ጋር አብሮ መስራትና መተባበር አለባቸው። ዋጋ የሚጨምር ከሆነ ሌሎች ወገኖች አሜሪካ ባወጣችው ደንቦች ላይ ምላሽ በመስጠታቸው ምክንያት ነው። የትረምፕን የታሪፍ ወጃ ተከትሎ የዓለም የአክሲዮን ገበያዎች ከፍተኛ ማሽቆልቆል አሳይተው የነበረ ሲሆን ትረምፕ ከሜክሲኮና ከካናዳ መሪዎች ጋር መነጋገራቸውን ተከትሎ ገበያዎቹ ወደ ነበሩበት ተመልሰዋል። ዶናልድ ትራምፕ ትሩዝ ሶሻል በተሰኘውና እርሳቸው በባለቤትነት በያዙት ማህበራዊ መድረክ ላይ ባሰፈሩት መልእክት የተወሰነ ችግር ሊኖር እንደሚችል ወይም ላይኖርም እንደሚችል ጠቁመው፣ ነገር ግን አሜሪካንን ታላቅ እንደሚያደርጉና ለዛም የሚከፈለው ዋጋ ተገቢ መሆኑንና መከፈልም እንዳለበት አመልክተዋል። ለአሜሪካ ድምፅ እንግዳ ወልዴ ዋሽንግተን ዲሲ